በኢትዮጵያ ወቅታዊ የፖለቲካ ጉዳዮች፣ የለውጥ እንቅስቃሴና በሀገሪቱ የሚታዩ ግጭቶች ዙሪያ ባለፈው ሳምንት የተጀመረ ክርክር የመጨረሻ ክፍል ነው። እሰጥ አገባ ለዛሬ ምሽት ይዞ የቀረበው የኦሮሞ ሚዲያ ኔትወርክ ዲሬክተር አቶ ጃዋር መሐመድ እና በሰሜን አሜሪካ የትግራይ ተወላጆች ማህበር ዲሬክተር አቶ አሉላ ሰለሞን ናቸው የሚከራከሩት። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ባለፈው ቅዳሜ ዝግጅቱ እልባት ካደረገበት ይጀምራል። ለሚታዩት ቀውሶች ሁሉ አንድን ወገን ብቻ ተጠያቂ ማድረግ አይገባም ሲሉ ነው አቶ አሉላ ባለፈው ሳምንት ዝግጅታችን መጨረሻ የተናገሩት። ስለተለያዩ ተለያዩ ፍላጎቶች ያሉትም አለ አቶ ጃዋር። ዋናውን ሁለታችን የሚመለከት ቀጥታ ጥያቄ ከማንሳቴ በፊት ለአቶ አሉላ ሰለሞን ሀሳብ መልስ መስጠት የሚፈልጉ ከሆነ እድል ስጠው። አሉላ አንድ ነገር አንስቷል፣ በሶቪየት ዩኒየን መበታተን ትልቅ ሚና የተጫወተው የደህንነቱ ቢሮ ነው። እነ ጎርባቸው መጥተው ወደ ዲሞክራሲ ሀገር ለማሸጋገር እርምጃ ሲወስዱ ያ ሪፎርም ጥቅማቸውን የሚጎዳባቸው ወይ ደግሞ በዛ ግርግር ተጠቅመው ንብረት ማካበት የፈለጉ እንደ ፑቲን ያሉ ግለሰቦች ናቸው ሀገሪቷ ውስጥ የሪፎርሙን አጀንዳ ለመቀልበስ ባደረጉት ሴራ ነው ሀገር በትንትን የወጣው። አሁንም ቢሆን ኢትዮጵያ ውስጥ እያልኩ ያለሁት ጠቅላይ ሚኒስትሩ ስህተት የለበትም አይደለም። ያም ሆነ ይህ ግን የለውጡ አመራር ነው ለውጥ እየመራን ያለው አሉላ ወንድሜ አይደለም። ዛሬ እንደ ሳሞራ ወታደር እያዘዙ ወጣቶች ሲያስጨርሱብን አንድ ቀን የትግራይ ህዝብ ይነሳላል። ዛሬም ቢሆን እነዚህ ሀገር እየበጠበጡ ያሉ ግለሰቦች ለትግራይ ጥቅም አይቆሙም፣ የትግራይን ህዝብ አይወክሉም። ያው ባለፈው መቀሌላይ መቀሌ ላይ ሰልፍ ነበረ የሰማታት በዛ ላይ የህዋትና የትግራይ ህዝብ አንድ ነው አይነጣጠልም የሚል በጣም አሳፋሪ ነገር ነው የቀረበው። ህዋት የፖለቲካ ድርጅት ነው። የትግራይ ህዝብ የትግራይ ህዝብ ነው። ህወሀትን የሚደግፍ የማይደግፍ አለ። ግን ህወሀትን የተቸ በሙሉ የትግራይን ህዝብ የጠላ ነው የሚል አቀራረብም ትክክል አይመስለኝም። እነዚህ ብጥብጥ እየፈጠሩ ያሉ ግለሰቦች አይደለም የትግራይን ህዝብ ህወሀትን እንኳን አይወክሉ የግለሰብና የጥቂት ቡድን ጥቅምን ለማስቆየት የሚያደርጉት ሴራ ነው። እየደግሜ እናገራለሁ። በነገራችን ላይ ወደ ኢትዮጵያ እየተመለስኩ ነው። አንዱ ቀድሜ ሄጄ ላናገረው የምፈልገው ህዝብ የትግራይ ህዝብ ነው። መቀሌ ላይ ከወጣቱ ጋር ልወያይ እፈልጋለሁ። ምክንያቱም የትግራይ ህዝብ የኢትዮጵያ አካል ነው። የትግራይ ህዝብ በሱ ስም ተነገደ፣ በሱ ስም ወንጀል ተሰራ እንጂ ተጠቃሚ አልነበረም። ወደፊት ለምንገነባው ዲሞክራሲያዊ እና ሁሉን ያማከለ የፖለቲካ ሲስተም የትግራይ ህዝብ እኩል ተካፋይ መሆን መቻል አለበት። አይደለም በኦሮሚያ ውስጥ በየትኛውም ቦታ የትግራይ ዜጋ በምንም ምክንያት መነካት ያለበትም። የትግራይን ህዝብ መንካት ማለት የኦሮሞን ህዝብ መንካት ነው። የትግራይን ህዝብ መንካት ማለት የአማራን ህዝብ መንካት ማለት ነው። የትግራይን ሲቪሊያን የሚነካ ማንኛውንም ግለሰብ ሆነ ቡድን እቃወማለሁ፣ እታገለዋለሁ። አይደለም የትግራይን ህዝብ እነዚህ ብጥብጥ የሚፈጥሩትን ባለስልጣን ሌላ ቡድንም ሆነ ግለሰብ አንድ የትግራይ ዜጋ ከነካ ራሴን እንደነካ ነው ማየው። የኦሮሞን ህዝብ እንደነካ የአማራን ህዝብ እንደነካ ነው እንታገለዋለን። አይደለም ንጹህ የትግራይ ህዝብ የህወሀት ባለስልጣናት ራሱ ቢሆኑ ከናብይ ጋር ባላቸው ግርግር ያለ ህግና ስርዓት መነካት የለባቸውም። ተጠያቂ የሚሆኑ ከሆነ ህግና ስርዓትን በመከተል ለሀገር ሰላም መረጋጋትና ዴሞክራሲያዊ ሽግግር በሚረዳ መልኩ ነው መሄድ ያለበት። ጠቅላይ ሚኒስትሩ ከስልጣን አውሎ ብቻ ተጠያቂነት ሳያቀርብ ሲለቃቸው ዝም ያልንበት ምክንያት ለሀገር ሰላምና አንድነት ይጠቅማል በሚል ነው እና ወደፊትም የሆኑ መሆን ያለበት መልካም ህዝብን ከቡድን ፍላጎቶችና ከቡድኖች ዓላማ መለየት የሚለው ሊሰመርበት ይገባል። ቀደም ብዬ መንደርደሪያው ላይ እንደጠቀስኩት፣ በየበኩላችሁ ተከታዮች አሏችሁ፣ የቆማችሁለት ዓላማ አለ፣ የምታራምዱት ሀሳብ አለ። የምታራምዱት ዓላማ ለረጅም ዓመታት በሰራችሁበት መንገድ ይታወቃል። ያ ራሱን የቻለ ሆኖ ሳለ የሚቀርቡበት መንገድ የቱን ያህል ኃላፊነት ይወስዳሉ የሚለው የሁሉም ጥያቄ ነው። በማህበራዊ መገናኛ ብዙኃን ይልቁንም በየበኩላቸው በምታቀርቧቸው ሀሳቦች ላይ የቱን ያህል ኃላፊነት ትወስዳላችሁ? ለሌሎችስ የቱን ያህል ምሳሌ ትሆናላችሁ? አሁን ኃላፊነት ወስዳችሁ ስትነጋገሩ አድማጮች እየተከታተሉ ነው። አቶ ጀዋር ከርሶ ልጀምርና ወደ አቶ አሉላ ልሂድ። እኔ በተቻለ መጠን እስከ ዛሬም በሚደረጉ በማንኛውም ጉዳይ ላይ የብሔር ግጭት፣ የሃይማኖት ግጭት፣ ማንኛውም አይነት ግጭት ሊቀሰቅሱ የሚችሉ አባባሎች እና አገላለጾችን አይደለም ራሴ መቆጠብ በእኔ በምጽፈው እና በምናገረውም ስር የሚጻፉ ኮሜንቶችን ራሱ ሞኒተር የማደርግበት ሁኔታ ነው ያለው። በተለይ አሁን ባለንበት ደረጃ የሚፈጠር ግጭት የጥቂት ሰዎችን ወይም ደግሞ ግለሰቦችን ህይወት የሚቀጥፍ ብቻ ሳይሆን ሀገርን ወደ ከፍተኛ አደጋ ሊያደርስ የሚችል ስራ ነው የሚሆነው ስለዚህ እኛ በሶሻል ሚዲያ ያለን ግለሰቦችም ከፍተኛ ጥንቃቄና በከፍተኛ ኃላፊነት መንቀሳቀስ አለብን። ከዛ ያለፈ ስራ መስራት አለብን እያልኩ ነው ያለሁት። ከዛ ባለፈ የፖለቲካ አመራሩ የስልጣን ሽግሽጉንና የስልጣን ፉክክሩን ተጠቅሞ ህዝብ እንዳያጋጭ እኛ በሲቪክ ሶሳይቲ ውስጥ ያለን ወጣቶች፣ አክቲቪስቶች ህዝብን የማቀራረብ የህዝብ ለህዝብ ግንኙነት እንዲጠናከር መስራት መቻል አለብን። ከዚህ ተነስቼ ነው ወደ ኢትዮጵያ የምመለሰው። አንዱ የምሰራው ስራ መንግስት መስራት የማይችለውን ስራ በመንግስት ስልጣን ውስጥ የሌለንና የስልጣን ፍላጎት የሌለን ግለሰቦች ህዝብን የማቀራረብ ስራ መስራት መቻል አለብን። ከዚህ ተነስቼን ወደ መቀሌም ወደ ባህርዳርም ወደ ሌሎች ከተሞችም በመጓዝ ከዛ ህዝብ ጋር ነጻ ሆነን ለስልጣናችን ሳንጓጓ ስልጣን ስለማንፈልግ ህዝብን ለህዝብ ማቀራረብ ስራ መስራት መቻል አለብን። ለፖለቲካ ባለስልጣናት ብቻ መተው የለበትም። የግለሰብ ኃላፊነትን መወጣት አለብን። ከዛ አልበን ደግሞ ህዝብን የማቀራረብ ስራን ደግሞ መስራት አለብን። በዚህ ላይ አሉላ ጆይን እንዲያደረገ የሚጋብዘው መልካም ግብዣውንም ጨምሮ ይመልሳሉ። አቶ አሉላ፣ እሺ አመሰግናለሁ። ጃዋር፣ ቅድምም ምስጋና ይንገልጫለሁ። በምትከተለው የትግል ስልት ዙሪያ በተለይ አሁን ሰሞኑን ደግሞ ዲክሌር ያደረግከው ነገር አለ። ከምን ለውጥ እንደመጣ አላውቅም። ከአሁን በኋላ በሚዲያ የምንሰራው ይሁን የማደርገው እንቅስቃሴም የመንግስት እንቅስቃሴን በሚደግፍ መልኩ እንጂ ኃላፊነት በጎደለው አንሄድም የሚል ማቼ ነበረ። ኢንፋክት ይሄ ከመጀመሪያዋ በምታደርጋቸው እንትኖች ላይ ሊንጸባረቅ ጥሩ ነበር። ኦፍ ኮርስ አሁን ትግሉ ተቀይሯል የሚል ነገር ሊኖር ይችላል። ነገር ግን በህዝብ ዙሪያ ግን በተለይ ይሄ ምንም ይሁን ምን በየትኛውም ፋክተር ሊቀየር የማይገባ ፕሪንስፕል ነው ባይ ነኝ። ይሄ ለአቶ ጃዋር ብቻ ሳይሆን ለማንኛውም በአክቲቪዝም፣ በሲቪክ ማህበራት፣ በሚዲያ የሚንቀሳቀስ አካል በተደጋጋሚ ይህንን ነገር ገልጸናል። ቮይስ ኦፍ አሜሪካም ቀርቤ ይህንን ለሁሉም ህብረተሰብ አስተላልፌያለሁ። በወቅቱም በጣም ጥሩ የሆነ አዎንታዊ የሆነ የመግባባት መንፈስ ተፈጥሮ ነበር። ብዙ ሰውም ባደረግነው ውይይት የሰጠው ምላሽ ጥሩ ነበር። ወደ ሀገር ቤት ሄዳለሁ ብለሃል። በዚህ ብትጀምረው ግንኙነቱ ደስ ይለኝ ነበር። የፊታችን ትግራይ ፌስቲቫል አለ። እዛ ላይ ተገኝተህ መሄድህ በፊት ከሆነ በተለይ መጥተህ ንግግር እንድታደርጉላ እኔ ጋብዝሃለሁ በዚህ አጋጣሚ። ስለዚህ ይሄ የመግባባትና የመቀራረቡ ነገር ተጠናክሮ መቀጠል አለበት። ነገር ግን ይህ የምናደርገው አሁንም ደግሜ ማሳሰብ የምፈልገው ሀገሪቱ ውስጥ ያለ ችግር ወደ አንድ አቅጣጫ ብቻ በመጠቆም ሁሌ ይሄ ነገር በማድረግ መፍትሄ ሊሆን አይችልም። ይሄ በህዝብ ደረጃ ዋጋ እያስከፈለን ነው ባይኔ። ስለዚህ በሀገሪቱ ውስጥ የሚፈጠሩ ችግሮች፣ መንግስት የሚፈጥራቸው ችግሮች እንደ መንግስት ገዢው ፓርቲም ከሆነ እንደ ገዢው ፓርቲ ተጠያቂ ይሆናል እንጂ አንዱን መጥሎ በመሄድ እንደምናውቀው ያንን ነገር ለይቶ የመረዳት ችግር ስላለ በተለይ በሶሻል ሚዲያ አካባቢ የሚታይ ይሄ መንግስት አካላትንም ይመለከታል። የምንጠቀማቸው ቃላቶች ላይ ኃላፊነት ተሰምቶን ሊሆን ይገባል ባይ ነኝ። የራሱ ህብረተሰብ ስለራሱ ስለመጣበት ህብረተሰብ አንድ ሰው መቆርቆሩና ለወገኑ መቆሙ እኔ እዚህ ላይ ምንም እንትን የለኝም፣ ግን ሌሎችን ለጥቃት የሚያጋልጥ አካሄድ ግን በጣም አደገኛ ነው። አሁን እየታየ እያንዣበበ ያለው ነፋስ እያንዣበበ ያለው ሁኔታ በጣም አደገኛ ነው። እኔ በየቀኑ ነው መረጃ የሚደርሰኝ በየቀኑ እንዲያውም በጣም በጣም ስሜቴን እየተቆጣጠርኩ ነው እምጽፈው በጣም ያሳዝናል። ጠቅላይ ሚኒስትሩ ወይም ሌሎች የመንግስት ኃላፊዎች እንዲሁም በሶሻል ሚዲያ በአክቲቪዝም ያለ አካል የሚጠቀማቸው ቃላቶች ስም ቅድም ጃዋር ባለው የተወሰኑ ግለሰቦች ምናምን ምናምን ብሎ ቢያስቀምጠውም በዛ ደረጃ እሱ በኃላፊነት ነገር ግን ከታች ያለው ሰው ተቀብሎ የሚያሰጋባበት መንገድ በጣም አሳሳቢ ነው። በዚህ ማሰብበት ይገባል። በዚህ አጋጣሚ ለሁሉ ማስተላለፍ የምፈልገው ሰዎች ኃላፊነት በጎደለው አካሄድ ቃላት ስለተጠቀሙ ብላችሁ ያንን ተከትላችሁ በህዝብ ውስጥ ችግር እንዲፈጠር ብትሰሩ አደጋው ለሁላችን ነው የሚተርፈው። አንዱ ተጎድቶ ሌላው የሚድንበት አገር አይኖረንም። ጃዋር ግን አገር ቤትም እንዲሁ ተገናኝተን የምንሰራበት እድል ይኖራል። እንደ ወጣቶች አይሆብ አሁን ከዚሁ ብትጀምረው፣ ደግሞ እዚሁ ባለው ማህበራችን የሚደረግ ዝግጅት አለ በዚህ ከዛ በፊት ካልሄድ በዚህ አጋጣሚ ጋብዛለሁ። አመሰግናለሁ። አቶ ጀዋር ከመዝጋቴ በፊት ስለ ግብዣው ማለት የሚፈልጉት ነገር ካለ ቀድሜ ካልሄድኩ እና በዛ ሌላ ቦታ ከሌለው በጣም ደስ ይለኛል። የትግራይን ህዝብ ማወያየት፣ የትግራይን አክቲቪስቶች ማወያየት፣ የነበሩንን ልዩነቶች አንጥሮ አውጥቶ ወደ ሰላም ወደ አብሮነት መሄድ አስፈላጊ ነው። ግብዣውን እንዳልኩ በሀገር ካለው በደስታ የምቀበለውና ልወያይበትም ዝግጅ ነው መልካም ከሁለታችሁ ከግል ስሜትና ሀሳባችሁ ያለፈ ይልቁንም አገርን የሚመለከት አቶ አሉላ በመጨረሻው እንዳሉት አደጋ እያንዣበበ ነው የተባለ ሁኔታዎች እየታዩ ነውና እነኚህ ሁኔታዎች የተሻለ አዝማሚያ እንዲኖራቸው የማድረግ በየበኩላችሁ እንደምትወክሉት ወገን ኃላፊነት አለባችሁ። በየፊናችሁ የምታራምዷቸው ዓላማዎች እንዳሉ ሆኖ ግን በዚህ የሐሰት ዜና በበዛበት በተሳሳተ ሀሳብና አነጋገር ወደ ከፋ ሁኔታ በሚወሰድበት ቃል የገባችሁትን እንከታተላለን። የምታቀርቧቸውን ከዚህ ቀደም በየፊናቸው የጻፋችሁትን እዚህ አሁን አምጥተን መከራከራ ያስፈልገንም። ኃላፊነት ለመውሰድ ፈቃደኝነታችሁን አሳይታችኋል። በአድማጮች ስም በድጋሚ አመሰግናለሁ። መልሼ ከዛ በኋላ የሰራችኋቸውን ለማየት እሞክራለሁ። ለአሁኑ እግዚአብሔር ይስጥልኝ። እሺ፣ እግዚአብሔር ይስጥልኝ አሉላ። እናመሰግናለን አሉላ፣ ቴንክ ዩ